ትኩረት፣ በአፍሪካ አፍሪካ ነፃ ከወጣችበት ጊዜ ጀምሮ ከምዕራባውያን መንግስታት የሚሰጣት ብድርና እርዳታ የሕዝቧን ኑሮ አለማሻሻሉን የሚያረጋግጡ ጥናቶች ደገምገም ጎላም ጠንከር እያሉ የወጡት ከ2005 ጀምሮ ነበረ። ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የምዕራብ ፖለቲከኞችና የእርዳታ ድርጅቶች የየጥናቱን ውጤት ለማስተባበል ያላደረጉት ሙከራም አልነበረም። የተሳካ የመሰለው ግን እርዳታው የህዝቡን ኑሮ ያልለወጠው አፍሪቃውያን ፖለቲከኞች በተለይም መሪዎች የእርዳታውን ገንዘብ ለየግል ጥቅማቸው ስለሚያውሉት ነው የሚለው ሳይሆን አልቀረም። የምዕራባውያን ርዕሰ ከተሞች ስለ አፍሪቃ ሙስና ሲያወሩ የአፍሪቃን አብያተ መንግስታት የተቆጣጠሩት ፖለቲከኞች ደግሞ ጸረ ሙስናን ጠዋት ማታ ይዘምሩ ያዙ። ከ2006 ወዲህ አፍሪቃ ከአዲስ አበባ እስከ አቡጃ፣ ከዳካር እስከ ጆሃንስበርግ በጸረ ሙስና ኮሚሽን፣ ኮሚቴ ወይም መስሪያ ቤት ተጥለቀለቀች። መሪዎቿም የሙሰኛን ጣት መላስ ለመቁረጥ በየፓርላማው ያቅራሩም ያዙ። የዋሽንግተን፣ ለንደን፣ ፓሪስ ፖለቲከኞች ምናልባት የትኩረት አቅጣጫ በማሳት ከሄላቸው እርካታ ሲዝናኑ ባንኮቻቸው የአፍሪቃ መሪዎች ከአፍሪቃ የሚዘርፉትን ገንዘብ በረቀቀ ስልትና በከፋ መጠን ማከማቸቱን ቀጠሉ። ዦን ዣኮስ ሉሙምባ የአፍሪቃ አውሮጳ ፖለቲከኞች በጸረ ሙስና ትግል ስም ሊደብቁ የሚሞክሩትን ቅጥ ያጣ ሙስናን ካጋለጡ ምናልባትም በማጋለጣቸው ከአደጋ ካመለጡ ጥቂት አፍሪካዊ አንዱ ናቸው። ኮንጓዊ ናቸው። ኪንሻሳ የሚገኘው የጋቦን ባንክ የብድር አገልግሎት ኃላፊ ነበሩ። አንድ ቀን አጠራጣሪ ገንዘብ እንዲያዘዋውሩ ታዘዙ። ሰውየው የፍትህን መዛባት መቃወምን ምናልባት በደም ሳይወርሱት አልቀረም። የቤተሰብ ስማቸውን ያስታውሱ፣ ሉሙምባ ነው እና አለቆቻቸውን ምክንያቱን ጠየቁ። አርፈህ ስራ አይነት ተባሉ። እንዲዛወር የተፈለገው ገንዘብ በተጭበረበረ መንገድ የተገኘ 40 ሚሊዮን ዩሮ ነበረ። እምብኛሉ ከዚያ በኋላ በጠመንጃ ይታደኑ ያዙ። ኮበለሉ ወደ ፈረንሳይ። ያን ገንዘብ የሚያዘዋውሩት ከቀድሞ ፕሬዚዳንት ጆሴፍ ካቢላ ጋር የቅርብ ግንኙነት ያላቸው ኩባንያዎች ነበሩ። የባንኩ ገዥም የካቢላ የቅርብ ታማኝ ነበሩ። ችግሬ ገንዘቡ መተላለፉን መቃወሜ ነው። ብዙ ዛቻና ማስፈራሪያ ሲደርሰኝ ለመሰደድ ተገደድኩ። ፈረንሳይም ፈጥና ጥገኝነት ሰጠቻቸው። እድሜ ላጎታቸው ስም የፓትሪስ ሉሙምባ እህት ወይም ወንድም ልጅ ናቸው። ፓትሪስ ሉሙምባን ያስታውሱት ይሆን እርስዎ? የኮንጎ የነፃነት ታጋይ የመጀመሪያው ጠቅላይ ሚኒስትርም ነበሩ። በቤልጂግ ቅኝ ገዢዎች ገንዘብ የተገዙ የገዛ ወገኖቻቸው አሰቃይተው ገደሏቸው። ሺ961 ዦን ዣኩስ ሉሙምባ ፈረንሳይ ፍርድ ቤት አሁን ከሰዋል። ጠበቃቸው ሄንሪ ቱሊስ ግን ዳዊት ከጎልያድ ጋር የሚያደርገው ትግል ይሉታል ክሱን ዳዊት ያሸንፋል የሚል ተስፋ ግን አላቸው። አፍሪቃ የሚፈጸም ምናልባትም ከአፍሪቃ ተዘርፎ አውሮፓ የገባ ገንዘብን በተመለከተ የአውሮጳ ፍርድ ቤቶች ብዙ ክስ አያስተናግዱም። በቅርብ ዘመን ታሪክ የሚጠቀሰው አንድ ነው፣ የኢኳቶሪያል ጊኒ ፕሬዚደንት ልጅና ምክትል ፕሬዚደንት የቴዎዶሪን ኦቢያንግ ቅሌት በ2017 ፈረንሳይ ያስቻለው ፍርድ ቤት ቀበጡን ጎልማሳ የሕዝብ ገንዘብ በማባከንና የተጭበረበረ ገንዘብን ሕጋዊ በማስመሰል ወንጀል በሌሉበት የሶስት ዓመት እስራት በይኖባቸዋል። ፈረንሳይ የሚገኘው ቪላቸው እንዲወረስ ወስኗል። ቤቱ 100 ሚሊዮን ዩሮ ያወጣል። የስዊትዘርላንድ ፍርድ ቤት ደግሞ የ51 ዓመቱ ጎልማሳ የሚንደላቀቁባቸው 25 ቅንጡ መኪኖቻቸው ተሸጠው ገንዘቡ ለኢኳቶሪያል ጊኒ ህዝብ አገልግሎት እንዲውል ወስኗል። በልዩ ትዕዛዝ በእውቅ የሚሰሩትን ቡጋቲ ቬይሮን የመሳሰሉትን መኪኖች የሚያውቁ እንደሚሉት እያንዳንዳቸው 2 ሚሊዮን ዩሮ ገደማ ያወጣሉ። አንድ መቶ ሚሊዮን ዩሮ የሚያወጣው ዘመናዊ ጀልባቸው ግን ፍርድ ቤቱም እንዳይነካ በይኖላቸዋል። ኢኳቶሪያል ጊኒ ትንሽ ናት፣ ግን በሺህ ዘጠኝ መቶ ዘጠናዎቹ የፈለቀባት ነዳጅ ዘይት በሀብት አንበሻብሿታል። ሀብቱ ግን የሂውማን ራይትስ ዋች ባልደረባ ሳራ ሳአዱን እንደሚሉት ለህዝቡም የፈየደው ነገር የለም። በሀገሪቱ የተንሰራፋ ሙስና መንግስት የህዝቡን ጤናና ትምህርት ከመዘንጋቱ ጋር በቀጥታ የተያያዘ ነው። ሀገሪቱ ከፍተኛ የነፍስ ወከፍ ገቢ ካላቸው የአፍሪቃ ሀገራት አንዷ ብትሆንም የትምህርትና የጤና አገልግሎት ከአማካዩ አፍሪቃ ደረጃ በጣም የወረደ ነው። ሙሰኞችን የሙስናን ጉዳትና ደረጃን የሚከታተለው ትራንስፓረንሲ ኢንተርናሽናል የተሰኘው ድርጅት ከአፍሪቃ የሚዘረፈው የሚባክነውና የሚጭበረበረው ገንዘብ ተጭበርብሮ ህጋዊ ሽፋን የሚሰጠው ታጠበ ይሉታል እንግሊዝኛ ለበስ አማርኛ ተናጋሪዎች። ገንዘብ መጠን ከጊዜ ወደ ጊዜ እየጨመረ ነው ባይ ነው። ትራንስፓረንሲ ኢንተርናሽናል በሌላኛዋ ትንሽ ሀብታም ግን የድሃ ህዝብ አፍሪቃዊት ሀገር በጋቦን መሪ አሊ ቦንጎ ላይ በ2017 ፈረንሳ ውስጥ መስርቶት የነበረው ክስ በመረጃ ጦት ምክንያት ውድቅ ሆኖበታል የድርጅቱ ባልደረባ ጁሊያን ዴል እንደሚሉት ግን ሙስናን መከላከሉም መዋጋቱም በጣም አዝጋሚ ነው ፕሮግሬስ ኢዝ ፋር ቱ ስሎው ሂደቱ አዝጋሚ ነው። አስቀድሞ የመከላከሉም ሆነ ወንጀለኞቹን የመቅጣቱ ሂደት ሊፋጠን ይገባል። መከላከል ስንል በተለይ የተጭበረበረ ገንዘብን ህጋዊ ሽፋን የመስጠቱ ሂደት መገታት አለበት። ኩባንያዎች የባለቤቶችንና የየባለ ድርሻዎችን ገቢ መጠንና ማንነት በግልጽ እንዲያሳውቁ መደረግ አለበት። ሙስናም በየስፍራው አለ። የአፍሪቃ ግን የከፋ ነው። በሁለት ምክንያት ገንዘቡ የሚላስ የሚቀመስ ከሌለው ህዝብ ጉሮሮም የሚነጠቅ መሆኑ አንድ። የተነጠቀው ገንዘብ የሚውለው ለአውሮጳ አሜሪካና እስያ ባንኮች ወይም ሸቀጦችና አገልግሎቶች መግዣ መሆኑ ሁለት። ሙስናን መዋጋት ደግሞ መሪዎችን፣ የጦር ጄኔራሎችን፣ ቱጃሮችን፣ ቢሮክራቶችን መዋጋት በመሆኑ ፈተናው Je n'ai pas peur parce que je sais que pour la vérité et pour la justice. እውነት ሹመትና ሽልማት እንደማትፈልግ አውቃለሁ። እኔ ባልፍ እንኳን ትግሉ ይቀጥላል። ትግሌ ለእኔ ብቻ ሳይሆን ለብዙ ኮንጎዎች ነውና ስለ ገንዘብ መጠን መናገር አልፈልግም። ይሁንና ለደረሰው ጥፋት ካሳ ሊከፈል ይገባል። ታጋይ ይሞታል እንጂ አይነት ነገር ነው። ያጎቱ ልጅም በል ይሆን አባራ ግጭት፣ ውዝግብ፣ ትርምሷ ደሞ ሰከነ ሲልላት በቅምጥ ሀብቷ ብዛት በመልክዓ ምድር ትልቅነቷ የመገናኛ ዘዴዎች ቋሚ ደንበኛ የሆነችው ዛሬም በሙስናዋ የጠቃቀስናት ኮንጎ ዲሞክራቲክ ሪፐብሊክ ባለፈው ታህሳስ ማብቂያ አጠቃላይ ምርጫ አድርጋለች። ያቺ ሰፊ ሀብታም የድሆች ሀገር በአንድ ጊዜ ፕሬዚደንታዊ ምክር ቤታዊና አካባቢያዊ ምርጫ ስታደርግ የታህሳሱ የመጀመሪያዋ ነው። እርማን ያደረገችው ምርጫ ውጤት ጥር መጀመሪያ ላይ ከተነገረበት ጊዜ ጀምሮ ግን እስካሁን በሚንጣት ሁከት ግጭት ላይ ፖለቲከኞቿም አዲስ ውዝግብ ገጥመው እየተናቆሩም ሕዝቡን እያደናቆሩት ነው። ከኮንጎ ቀድማ የረጅም ጊዜ መሪዋን አሰናብታ ምርጫ ያስተናገደችው ዚምባብዌም የግጭት ውዝግብ ምድር የኪሳራ ድህነት አብነት ሀገር እንደሆነች ክፉ ቀን ሸኝታ ክፉ ቀን ታስተናግዳለች። ባለፈው ሳምንት ከአቡጃ የሰማነው ግን ከማንም አይገጥምም። የኢትዮጵያን ጨምሮ የተለያዩ መንግስታት፣ ማህበራትና ድርጅቶች፣ ታዛቢዎች፣ ጋዜጠኞችና የፖለቲካ ተንታኞች ለቅዳሜ የተይዞ የነበረውን ምርጫ ለመከታተል በናይጄሪያ ከተሞች ሲርመሰመሱ፣ መራጭ ተፎካካሪዎች ሰዓታት ሲያሰሉ የሀገሪቱ ምርጫ ኮሚሽን የበላይ ብድግ ብለው የድምፅ መስጫው ጊዜ መራዘሙን አስታወቁ። አምስት ሰዓት ነበር የቀረው። የአትላንቲክ ባህርን የተንተራሰችው ሴኔጋል የናይጄሪያን ግራጋቢ የምርጫ ታሪክ ምናልባትም የኮንጎም የዚምባብዌና የሌሎችንም የምርጫ ማግስት ምስቅልቅል በአርምሞ ቁልቁል ትመለከት ይሆናል። በአገባደናው ሳምንት ግን የራሷም ራሷን ስለያዛት ሌሎችን የምትታዘብበት ጊዜ ያገኘች አይመስልም። መጋቢት አጋማሽ ፕሬዚደንታዊ ምርጫ ይደረግባታል። አምስት እጩዎች ይወዳደራሉ። የምዕራብ አፍሪካ የሰላምና መረጋጋት አምባናት ሴኔጋል ዘንድሮ ግን እንጃ። የቀድሞው ፕሬዚደንት የአብዱላይ ዋዴ ልጅ ከሪም ዋዴ ለመወዳደር ያቀረቡትን ጥያቄ ምርጫውን የሚመራው የሀገር ውስጥ ጉዳይ ሚኒስቴር ውድቅ አድርጎባቸዋል። በዚህ የተናደዱት ጡረተኛው ፖለቲከኛ አባት ዋዴ ደጋፊዎቻቸው የድምፅ መስጫ ጣቢያዎችን እንዲያነዱ ጠይቀዋል። ዋዴ ብዙ ደጋፊ አድናቂም አላቸው። ያቺ የሰላም አምባም ዘንድሮን እንደስከ ዘንድሮው በሰላም ማለፏ ካጠራጠረበት ምክንያት አንዱ የዋዴ ንዴትና ጥሪ ነው። ባለፈው ሳምንት ታም ባዱድ በተባለው ግዛት በተደረገ የምርጫ ቀስቀሳ ላይ የተቀናቃኝ ፖለቲከኞች ደጋፊዎች ተጋጅተው ሁለት ሰዎች ተገድለዋል። ግጭት ግድያው ሰላማዊቱ ሀገር እንደነበረች ያለመቀጠሏም ምልክት ሁለት ሆኗል። የማኅበራዊ መገናኛ ዘዴ ጸሐፍት እጩዎች የቴሌቪዥን ክርክር እንዲያደርጉ እየጠየቁ ነው። አራቱም እሺ ብለዋል። በስልጣን ላይ ያሉት ማኪ ሳል ግን አልፈቀዱም። ሳልን ከሚፎካከሩት እጩዎች በሳል ልምድ ያላቸው ኢድሪስ ሴክ ናቸው። 59 ዓመታቸው ነው። ድሮም ጠቅላይ ሚኒስትር ነበሩ። ከተመረጡ በ45ስቱም የሴኔጋል አውራጃዎች አንዳንድ ዘመናዊ ሆስፒታልና ዩኒቨርሲቲ ለመገንባት ቃል ገብተዋል። ጎላ ደመቅ እያሉ የመጡት ግን የአርባ አራት ዓመቱ የተቃዋሚዎች እጩ ኡስማኔ ሶንኮ ናቸው። አንጋፋው ማዴኬ ኒያንግ ናቸው። ስልሳ አምስት ዓመታቸው ጠበቃ ናቸው። የፍትሕ ስርዓቱን ዳግም ለማዋቀር ቃል ገብተዋል፣ ከተመረጡ ማለት ነው። ከኒያንግ በሁለት ዓመት የሚያንሱት ኢሳ ሳል አደገኛ ያሏቸውን መንደሮችና አሮጌ የአሳ ማሸጊያ ፋብሪካዎችን ለማጽዳት ቃል ገብተዋል። ዋት ተብሎ የሚጠራው ጥናት ተቋም ኃላፊ ዶክተር ጊሌስ ያቢ የእጮቹን የምርጫ ዘመቻ ቃል ጥሩ ይሉታል። እንደሚመስለኝ ይህ መራጩ ሕዝብ አንዱ ከሌላው ለይቶ እንዲያውቅ ይረዳዋል። በሁሉም የፖለቲካ መርሃ ግብር ውስጥ የፍትህ ስርዓቱን የሚመለከቱ ጉዳዮች ተጠቅሰዋል። ስለ እስር ቤቶች ግንባታ፣ እስረኞች ከእስር ቤት ሲወጡ ከህብረተሰቡ የሚቀየጡበት መርሃ ግብር፣ ሌላው ቀርቶ አካል ጉዳተኞችን ለሚቀጥሩ ኩባንያዎች ስለሚደረግ ድጋፍ የሚዘረዝር መርሃ ግብር ሁሉ አለ። ወጥ መርሃ ግብር ለማቅረብ ሙከራ ተደርጓል። የሀገር ውስጥ ጉዳይ ሚኒስትር አሌይ ንጉሌ ንዳዬ ምርጫው ነፃና ፍትሐዊ እንደሚሆን አትጠራጠሩ ብለዋል። ድምፅ ማጭበርበር እንደ ሚኒስትሩ አይቻልም። የዳካሩ ነዋሪ ግን የመራጭነት መታወቂያ እንኳን እንዲሰጠን ከጠየቅን ሁለት ዓመታችን ነው ይላል። የመራጭነት መታወቂያ እንዲሰጠን ካመለከትን አንዳንዶቻችን ሁለት ዓመታችን ነው፣ እስካሁን አልተሰጠንም። ይህም ሴኔጋል እንደነበረች በሰላም ላለመቀጠሏ ምልክት ሶስት ሊባል ይችላል ለማንኛውም አስመራጮች እንዳሉት የምርጫውን ሂደት ከአውሮጳ ህብረትና ከካናዳ የተወከሉ አንድ መቶ ታዛቢዎች ይከታተሉታል። ነጋሽ መሐመድ ነኝ። ቸር ያሰማን።